ማህደረ ዜና። የአውሮፓ ህብረትና ቱርክ ባለፈው ሳምንት ካደረጉት ስምምነት ቱርክ ፖለቲካዊም ምጣኔ ሀብታዊም ስልታዊ ተፈላጊነትንም አትርፋለች። ከመሸበር ግን በርግጥ አልዳነችም። ለአውሮጳ ህብረት አባል መንግስታትም ስደተኞች ወደ የግዛታቸው እንዳይገቡ ለማገድ ስምምነቱ ጠቅሟቸዋል። ለሰብአዊ መብት ቆመናል የሚል መርሃቸውን ግን በእጅጉ ሸርሽሮታል። ከሽብር ጦርነትና ጭቆና የሚሸሸው ስደተኛ ደግሞ እንደ ሸቀጥ አንዱ በሌላው መለወጥ፣ በማይፈልገው ስፍራ ለማያውቀው ጊዜ መከማቸት ግዱ ነው። የስምምነቱ ምንነት ከበጎ መጥፎ ውጤቱ እንዴትነት ጋር አሰባጥረን ላፍታ እንቃኛለን። አብራችሁን ቆዩ። ቱርክን ከገሚስ ዓለም ገዢ ልዕለ ሀያል ሀገርነት ወደ ተመጽዋችነት አሽቀንጥሮ የጣለው የዛሬዋ ዓለም አድራጊ ፈጣሪ የጦር ጥቃት፣ የፖለቲካ ግፊትና ሴራ ብቻ አይደለም። ከአረቦች ሻጥር እስከ ገዢዎቿ ስተት፣ ከዘመናዊ ዕውቀት ማነስ ሕዝቧን የማስተባበር አቅም እስከ ማጣት የሚደርሱ አያሌ አካባቢያዊ፣ ማኅበራዊ፣ ፖለቲካዊ፣ ሃይማኖታዊና ወቅታዊ እውነቶች ተጨማሪ ሰበብ ምክንያቶች ነበሩ። በ1930ዎቹ ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። በቀድሞዋ ኃያል ሀገር ፍርስራሽ ላይ ዘመናዊቷን ሪፐብሊክ የመሠረቱት ሙስጠፋ ከማል አታቱርክና ተከታዮቻቸው ቱርክ የቀድሞ ዋና ጠላቶቿን የምዕራባውያኑን ፖለቲካዊ፣ ባህላዊ፣ ትምህርታዊ ስልትና አስተምሮ እንድትከተል ቀየሱላት እንጂ ሌሎች የውድቀቷ ሰበቦችን ለማስወገድ ብዙም የተከሩት አልነበረም። ሃይማኖቷ እስልምና፣ ማኅበራዊ ፍልስፍናዋ ግን ምዕራባዊ፣ ጎረቤቶቿ ሙስሊም ጽሑፏ ግን ላቲን፣ ህዝቧ ቅይጥ፣ መንግስቷም ሪፐብሊክ፣ እነ ጀነራል አታቱርክ የወጡባት ጦሯ ጠንካራ፣ ፖለቲካዊ ስርዓቷ ደግሞ ዲሞክራሲ፣ ምጣኔ ሀብቷም ደካማ፣ ታሪኳ ግን ገናና ሆኖባት ግራቀኝ የምትላገዋ ቱርክ የቀዝቃዛው ጦርነት ዘመንን ምዕራባውያንን የሙጥኝ እንዳለች ተሻገረችው። የሶቪየት ህብረትንና የቻይናን ተጽዕኖና መስፋፋትን ለመግታት የአሜሪካኖችን ኒኩሌር አወንጫፊ ሚሳኤል፣ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በምህፃሩ ወታደሮችን፣ የምዕራባውያንን የስለላ መረብን ለረጅም ጊዜ አስተናግዳለች። ዛሬም እያስተናገደች ነው። ምዕራቡ ዓለም ግን ከኔቶ አባልነት ውጪ የአንድም ድርጅቱ ማኅበሩ ወይም ተቋሙ አባል እንድትሆን ቢያንስ እስካሁን አልፈቀደላትም። በሺህ ዘጠኝ መቶ አርባ ዘጠኝ የአውሮጳ ምክር ቤት የተሰኘው ማኅበር ሲመሠረት ከመሥራቾቹ አስር ሀገራት አንዷ ነበረች። ኋላም የአውሮጳ ህብረት የሆነው የአውሮፓ የኢኮኖሚ ኮሚሽን ኢኢሲ አባል ለመሆን ያመለከተችው በሺህ ዘጠኝ መቶ ሰማንያ ሰባት ነው። የአውሮፓ ህብረት የቀድሞ ኮሚኒስት ሀገራትን አሁንም በአባልነት ሲያግበሰብስ ቱርክን እስካሁን አባሉ ማድረግ አልፈቀደም። ሃያ ዘጠኝ ዓመቱ ባለፈው ሳምንት የህብረቱ አባል ሀገራት መሪዎችና የቱርክ ጠቅላይ ሚኒስትር ባደረጉት ስምምነት እንኳ ህብረቱና ቱርክ ገና ለቱርክ አባልነት ለድርድር ዝግጅት ያደርጋሉ እንጂ ቱርክ የህብረቱ አባል የመሆን ህልሟ አሁንም ህልም የመደራደር ጉጉቷም አሁንም ሩቅ ነው። የአውሮፓ ህብረት ምክር ቤት ፕሬዚደንት ዶናልድ ቱስክ የ29 ዓመቱን ጉጉት በአጭር አረፍተ ነገር ነው የጠቀለሉት። ለመቀራረቡ ድርድር አዲስ ምዕራፍ ለመክፈት መዘጋጀት፣ ለሱም ቢሆን ተቃውሞ አለበት። ህብረቱ ከቱርክ ጋር ድርድር ከጀመረ የግሪክ ቆጵሮስ ድርድሩን ትቃወማለች እንዲያውም የግሪክ ቆጵሮስ ፕሬዚደንት ኒኮስ አናስታሲያዶስ ህብረቱና ቱርክ ባለፈው ሳምንት ያደረጉትን ስምምነት የሚያጸድቁበትን ጉባኤ ረግጠው እንደሚወጡ ዝተዋል የጀርመኗ መራሒተ መንግሥት ወይዘሮ አንጌላ ሜርክልም ህብረቱ ከቱርክ ጋር ድርድር ከጀመረ የግሪክ ቆጵሮስን ማስቀየሙ እንደማይቀር ተናግረዋል ሁለተኛ ቱርክ ከዚህ ቀደም በተደጋጋሚ እንዳለችው ሁሉ አሁንም የህብረቱ አባል ለመሆን ድርድር እንዲጀመር ትፈልጋለች። ይህ በእርግጥ ለቆጵሮስ የሚስማማ አይሆንም። በዚህም ብሎ በዚያም ቱርክ ብዙ አተረፈችበት የተባለው የበቀደሙ ስምምነት እንኳን ከ 1930 ዎቹ ጀምሮ እንደ ምሳሌ የምትከተለው የምትጠጋው በቀዝቃዛው ጦርነት ወቅት በታማኝነት ያገለገለችው ምዕራቡ ዓለም አባል ሊያደርጋት አሁንም ምንም ፍንጭ አላሳየም። ይሁንና መንታ አንዳንዴም ተቃራኒ ስልት በመከተሉ የተካነው ሀያል ዓለም በአንድ በኩል ኩርዶችን እያስታጠቀ በሌላ በኩል ከቱርክ ጋር መስማማቱ ለኩርዶች ታላቅ ስጋት መሆኑ አልቀረም። እስካሁን ድረስ የኩርዶችን መብት ትግልና ጥያቄ ትደፈልቃለች የምትባለው አንካራም አሸባሪ በምትላቸው የኩርድ አማጽያን ላይ የምትወስደውን እርምጃ እንድትቀጥል የበቀደሙ ስምምነት ላቅ ያለም ፖለቲካዊ ነጻነት ይሰጣታል። ይህ ቢቀር እንኳ ለወትሮው በኩርዶች ላይ የምትወስደውን እርምጃ አንዴ የሰብአዊ መብት ጥሰት ሌላ ጊዜ የብሔር ጭቆና እያሉ ከሚያወግዙት ትላልቅ ተቋማት አንዱን የአውሮፓ ሕብረትን የሞራል ነፃነት የበቀደሙ ስምምነት ይሸብበዋል። በተቃራኒው ግን ስምምነቱን የሚቃወሙት የኩርድ ደፈጣ ተዋጊዎች የአንካራ መሪዎችን ስስብልት እየፈለጉ ማስደንገጡን ያጠናከሩት ነው የሚመስለው። ስምምነቱ በፊርማ የሚጸድቅበት ዕለት ሲጠበቅ ትናንት የኩርድ ሠራተኞች ፓርቲ ፔካካ በምህጻሩ አንካራን ዳግም ባሸበረም የቦምብ ጥቃቱ 37 ሰው መግደሉ የፕሬዚደንት ጠይብ ኤርዶሃንን መንግስት ከማስደንገጥ ባለፍ ሌላ ትርጉም አልተሰጠውም። በስምምነቱ መሠረት ቱርክ ከግሪክ የሚጠረዙ ስደተኞችን እንድታሰፍር የጠየቀችው ገንዘብ ለአንካራ መንግሥት ሌላ ጥቅም ነው። እርግጥ ነው፣ ባለፈው ሳምንት በተደረገው ጉባኤ ላይ የተካፈሉት የቱርኩ ጠቅላይ ሚኒስትር አህሜት ዲባቱ ጉሉ የአውሮጳ ህብረት ለመስጠት ቃል የገባው ሦስት ቢሊዮን ዩሮ በሙሉ ለሶሪያ ስደተኞች እንደሚውል በአጽንኦት ተናግረዋል። ሶስት ቢሊየኑ ዩሮ ለሶሪያ ስደተኞች እንጂ ለቱርክ እንደማይሰጥ በግልጽ ተወስኗል። ላሰምርበት እፈልጋለሁ፣ ይህ ሶስት ቢሊየን ዩሮ ለቱርክ የሚሰጥ አይደለም። ለሶሪያ ስደተኞች ነው የሚሰጠው። ለቱርክ አይደለም። አንድም ዩሮ ለቱርክ ዜጋ አይሰጥም ይበሉ እንጂ፣ መንግስታቸው ሌላ ሶስት ቢሊዮን ዩሮ እንዲሰጠው ጠይቋል። ስምምነቱን ቱርክ የምትፈርመውም ኅብረቱ በአጠቃላይ ስድስት ቢሊዮን ዩሮ ለመስጠት ሲፈቅድ ብቻ ነው። የመጀመሪያው ሦስት ቢሊዮን ዩሮ ለሶሪያ ስደተኞች ከዋለም የሚቀጥለው ሦስት ቢሊዮን ለቱርክ መዋሉ የማይቀር ነው። ሌላው ቱርክ ከስምምነቱ ያተረፈችው የቱርክ ዜጎች ያለ ቪዛም ወደ አውሮፓ ኅብረት አባል ሀገራት እንዲገቡ ማስፈቀዷ ነው። ህብረቱም ከስምምነቱ ካተረፋቸው በርካታ ጉዳዮች አንዱ በስደተኞች ሰበብ በአባል መንግስታት መካከል የተፈጠረውን ልዩነት ማጥበቡ ነው። ሁለተኛው ከ2005 ጀምሮ ወደ ህብረቱ አባል ሀገራት ስደተኞች እንዳይገቡ ለመገደብ ያደረገው ጥረት ሁነኛ ውጤት ማስገኘቱ ነው። የአውሮፓ ህብረት አፍሪካውያን ስደተኞች ወደ ግዛቱ እንዳይገቡ በ2011 ከያኔው የሊቢያ አምባገነን ገዢ ከኮሎኔል ሙአምር ጋዛፊ ጋር ተስማምቶ ነበረ። በስምምነቱ መሠረትም ለሊቢያ ጠቀም ያለ እርዳታ ሲሰጥ፣ የሊቢያ ጠረፍ ጠባቂ ወታደሮችን ሲያሰለጥንም ነበረ። የቃዛፊ መንግስት በተወገደ ማግስት የተቋቋመው የሽግግር መንግስትም የቃዛፊ መንግስት ያደረገውን ስምምነት እንዲያከብር የአውሮፓ ህብረት ቃል አስገብቶት ነበረ። ግን ቃሎም የሽግግር መንግስቱም በነዋል የሊቢያ መንግስት ሲፈርስ የአፍሪቃ ስደተኞችን በየሚነሱበት ሀገር ለመገደብ ህብረቱ እንደ ህብረት በጋራ ጀርመንን የመሳሰሉ ጠንካራ አባላቱ ደግሞ በተናጥል። ከሞሮኮ እስከ ኤርትራ ከኢትዮጵያ እስከ አልጄሪያ ከሚገኙ መንግስታት ጋር ተስማምተዋል። ለየመንግስታቱም ጠቀም ያለ ገንዘብ ለመክፈል ቃል ገብተዋል። አሁን ደግሞ ከቱርክ ጋር ተስማሙ። ጨዋታውን ለዋጭ ያሉት ስምምነቱን የህብረቱ ኮሚሽን ፕሬዚደንት ዦን ክላውድ ዩንከር ይህ እውነተኛ ጨዋታ ለዋጭ ነው። ጥሩ ስምምነት ነው። ምክንያቱም በብዙ መልኩ ጠቃሚ ነው። ለማድረግ ያቀድነውም በማድረግ በሰዎች ስቃይና ሰቆቃ የሚያተርፉ የሰው አዘዋዋሪዎችን ንግድ እንሰብራለን። በተጨማሪም ወደ አውሮፓ መግቢያው መንገድ ህጋዊ መስመር ብቻ መሆኑን እናረጋግጣለን። የሶሪያ ስደተኞች ከእንግዲህ በአጊያን ባህር በኩል ለሚያሻግሯቸው ወንጀለኞች ማበረታቻ ገንዘብ መክፈል አይኖርባቸውም። ይህን ማድረግ እናንተን ስደተኞቹን ወደ ቱርክ ለመመለስ የሚያስገድድ ብቻ ሳይሆን ወደ አውሮጳ እንዲገቡ ከሚፈቀድላቸው ስደተኞች የመጨረሻው ያደርጋችኋል። የዩንከርን ንግግር በቅጡ ላጤነው ቱርክ ውስጥ መቆየት ለስደተኞቹ ምን ያህል መጥፎ መሆኑን የሚያረጋግጥ ነው። የዩንከርን ንግግር በቅጡ ላስተነተነው ከሰርቢያ እስከ አፍጋኒስታን፣ ከሊቢያ እስከ ዩክሬን፣ ከኢራቅ እስከ ሶሪያ ጦር የማዝመት አቅም ያለው አውሮፓ ህብረት ስደተኛ አዘዋዋሪ ደላሎችን መቆጣጠር አልቻለም የሚያሰኝ ምጸት ነው የዩንከር ንግግር ጠንካራው፣ ሀብታሙ፣ ለመብት መከበር የቆመው ማኅበራቸው ጦርነት ሽብርና ጭቆና ያሰደደው ህዝብ ከአውሮጳውያን ጋር እንዳይቀላቀል ማገዱን በግልጽ የሚያረጋግጥ ነው። በስምምነቱ መሰረት የአውሮጳ ህብረት ከግሪክ አስገድዶ ወደ ቱርክ በሚመልሰው በእያንዳንዱ ስደተኛ ምትክ ቱርክ ውስጥ ከሰፈረው ሶሪያዊ ስደተኛም ተለዋጭ ስደተኛ ወደ አውሮጳ ያስገባል። ሰው በሰው ይለወጣል ማለት ነው። ልውውጡም በምን አግባብ ይደረጋል? አይታወቅም። የሚታወቀው ፕሮ አዙል የተሰኘው የጀርመን የስደተኞች መብት ተሟጋች ድርጅት መሪ ካል ኮፕ ፌዝ ነው ማለታቸው ነው። ስደተኞችን ከቱርክ ወደ አውሮፓ በሕጋዊ መንገድ ለመውሰድ ማለት ሰዎችን ዳግም አውሮፓ የማስፈሩ መርሃ ግብርን እንደግፋለን። ይህ ግን አንዱ ስደተኛ በሌላ መለወጥ የለበትም። የአንዱ የጥገኝነት መብት ለሌላው መሰጠትም አይገባውም። ስደተኞች ወደ ቱርክ ተጠረዘው በየተጠረዘው በእያንዳንዱ ሶሪያዊ ስደተኛ ምትክ ሌላ ሶሪያዊ ስደተኛ ከቱርክ ማምጣት፣ ይህ በእርግጥ ሰውን መያዣ ማድረግ ነው። ፌዝ ለአውሮጳ መንግስታት። የስምምነቱ ዋና ዓላማ ግን የባልካን መስመር በሚባለው መንገድ ስደተኞች ወደ አውሮጳ መግባታቸውን ማስቆም ነው። ይህ የተሳካ መስሏል። የአውሮፓ ህብረት ድንበርም የህብረቱ አባል ከሆነችው ከግሪክ ዝቅ ብሎም አባል ያልሆነችውን ቱርክን ከሶሪያ በሚያዋስነው ግዛት ላይ መዘጋቱ ነው። የአውሮፓ ህብረት ከ500 ሚሊዮን በላይ ህዝብ አለው። የነፍስ ወከፍ ገቢው 27000 ዶላር ነው። ባለፈው ዓመት ወደ አውሮፓ የገባው ስደተኛ የሶሪያ፣ የአፍጋኒስታን፣ የአፍሪቃ ሁሉም ተቆጥሮ ከአንድ ሚሊዮን ጥቂት የሚበልጥ ነው። ከአውሮጳ ህብረት ህዝብ ጋር ሲነጻጸር ዜሮ ነጥብ ሁለት ከመቶ ማለት ነው። ለየመቶው አውሮጳዊ ዜሮ ነጥብ ሁለት ስደተኛ ማስተናገድ ከብዶት አውሮጳ በስደተኞች ተጥለቀለቀች፣ የስደተኞች ጎርፍ ወደ አውሮጳ ገባ፣ የስደተኞች ብዛት አሳሳቢ ደረጃ ላይ ደረሰ እየተባለ ሲወራ አመት ዞሮም ሌላ ዓመት መጣ። ቱርክ አጠቃላይ ህዝቧ 75 ሚሊዮን ነው። የነፍስ ወከፍ ገቢዋ 9,000 ዶላር። እስካሁን ድረስ አውሮጳ ከገባው ስደተኛም ሶስት እጥፍ ያክል የሶሪያ ስደተኞችን ታስተናግዳለች፣ ሶስት ሚሊዮን ግድም። ከሊባኖስ ህዝብ 20 ከመቶው የሶሪያ ስደተኛ ነው። የአውሮጳ ህብረት የሊባኖስን ያክል ስደተኛ ለማስተናገድ ቢፈቅድ ኖሮም መቶ ሚሊዮን ስደተኛም ባስተናገደ ነበረም። ዓለም ግን እንዲህ አይደለችም። ነጋሽ ማህመድ ነኝ። ቸር ያሰማን።